መዝናኛ በመጀመሪያ ስሙ ብቻ መጠራትን መርጧል። ዳንኤል ይሰኛል። ስጋ ወዳጅ ነው። ምርጥ ስጋ ይገኝበታል የተባለበት ቦታ ከሰማ ከመኖሪያ አካባቢው ርቆም ቢሆን ጎራ ከማለት ወደ ኋላ አይልም። እንደ አሁኑ ነዋሪነቱን በአዲስ አበባ ከማድረጉ በፊት በባህር ዳር እያለ ጭምር በዚህ ልማዱ ይታወቃል። ዓመታዊውን የቁልቢ ገብርኤል ክብረ በዓል ለማክበር ከባህር ዳር አዲስ አበባን አቋርጦ ወደ ድሬዳዋ ሲያመራም ሆነ ሲመለስ ዱከም ላይ ቆም ብሎ የስጋ ምረቱን ሲወጣ ቆይቷል። በትንሽ ሸይቱ ዱከም ከተማ በርካታ ስጋ ቤቶች ቢኖሩም የእርሱ ምርጫ ግን ሁሌም አንድ ነው፤ ምስራቅ በር ስጋ ቤት እና ባር። ዳንኤል ለስጋ ቤት ካለው ፍቅር የተነሳ ሁነኛ ወዳጆቹን እንኳን የሚጋብዘው በዚያ ነው። እዚህ ደግሞ ምን መሰለህ አሁን ሰው ውስጥ ይሄ ይባላል። ሁሌ ዳንኤል ከምስራቅ በር ስጋ ቤት ጋር የጀመረው ደንበኝነት አንድ ሁለት እያለ ዛሬ አስራ ሁለተኛ ዓመቱን ይዟል። በሀገር አስጎብኝነት ዘርፍ የተሰማራው ዳንኤል ጓዙን ጠቅልሎ አዲስ አበባ ላይ ሲከትም ባለፍ ገደም የነበረው የስጋ ቤቱና የእርሱ ደንበኝነት መደበኛ መርሃ ግብር ወጥቶለት የሚካሄድ ሆነ። ታዲያ ብቻውን ሳይሆን ስድስት ጓደኞቹን አስከትሎ ነው ሳምንት አርቤ እሁድ ቀን ሁሉም ሰው የዊኬንድ ሱ ሲለብሳል። እሁድ ቀን ሲያይዘን በቃ እዛ ነው የምንሄደው። ቅዳሜና እሁድ ነው በለው በቃ ሁለቱም ቀን ቅዳሜና እሁድን እዛ ነው ሰብሰብ ብለን ስለዛ ንቀለን ዛው ይበላል ሬሉ ሰብሱ እጁ ደግሞ ቆንጆ በጃላቸው በቃ ይ አለለ በደንብ ሞር ባህሉን ኢትዮጵያዊነትን የተላበሰ ነገር እዛ ነው ሰብሰብ ብለን ትላለ በቃ በተለያየ የሙያ ዘርፍ ላይ የተሰማሩት እኒህ ሰባት ጓደኛሞች በአዲስ አበባና ደብረ ዘይት መካከል እንዳገናኝ ድልድይ ወደ ሆነችው ዱከም በየሳምንቱ ሲሄዱ ለምግብና መጠጥ በሚል ብቻ እንዳልሆነ ዳንኤል ይናገራል። መዝናናቱ ቀዳሚው ቢሆንም በስጋ ቤቱ መሰባሰባቸው ሌሎች ዓላማዎች አሉት ይላል። ፍሬንድሽፕ የሚጠናከረው የሚጠነክረው ሰዊክ እንገናኛለን፣ ማህበራዊ ነገር ታወራለህ፣ እንትና ታመመ ሊባል ይችላል፣ የእንትና አምስት ወለዶች ሊባል ይችላል። አንዳንድ በቃ ይሄ ኢሹዎች ይኖራሉ። በዛ ዙሪያም ትነካክራለህ። እቁባለን የራሳችን በዚህ የስጋ አፍቃሪዎች ስብስብ ውስጥ ከነበሩ ሰዎች ሁለቱ ወደ አሜሪካ ቢሄዱም ቀሪዎቹ ጓደኛሞች ግን አሁንም አዘውትረው መገናኘታቸውን ቀጥለዋል። እንደ ድሮ ዱከም ድረስ መሄድ ሳያስፈልጋቸው ጥሩ የሚሉትን ስጋም በከተማቸው አግኝተዋል። ለዓመታት በደንበኝነት አብረው የዘለቁት ምስራቅ በር ዱከም ስጋ ቤት በአዲስ አበባ ቅርንጫፍ መክፈቱ የሳምንቱ መጨረሻ ከመጠበቅ ገላግሏቸዋል። ዱከም ድረስ የድሮ በልቶ መምጣቱ በጣም አድቬንቸር ደስ ግን አሁን ሁሉም ሰው ገብተዋል፣ ቢዚ የሆነና ትንሽ ደግሞ እዚህ መከፈቱ ጥሩ ሆለም እዛ ድረስ መሄዱን ቀነሰልን። አንድ እሱ ሁለት፣ አሁን እኛ እዚህ አሁን አዲስ አበባ ያለው ጋር በስራ ከሰኞ እስከ ሁድ ነው የምና፣ ከሰኞ እስከ ሁድ ክፍት ነው። ተቀጣጥረንም አንዳስት አምሳ በልተህ ሮጠህ ትሄዳለህ። ቅዳሜና ሁድ ግን ስልክ አጥፍተህ ይተዝናናል። በአስራ ዘጠኝ ሰማንያ ሁለት ዓ ም በዱከም ስራውን የጀመረው ምስራቅ በር ዱከም ስጋ ቤት መድረሻውን በማስፋት ቅርንጫፉን በአዲስ አበባ ከከፈተ ሶስት ዓመት ሞልቶታል። የሰላሳ አምስት ዓመቱ ሀብታሙ ይልማ አባቱ በዱከም የጀመሩትን የሥጋ ቤት ንግድ ወደ መዲናይቱ ያሻገረ ነው። እምብዛም ያልተለመደውን ከክፍለ ሀገር ተነስቶ በአዲስ አበባ ቅርንጫፍ የመክፈት አካሄድን ለምን እንደተከተለ ያስረዳል። እዚ የአዲስ አበባ ያሉትና የዱከም ያሉት አብዛኛው ከስተመሮቻችን የሚመጡት ከዚህ ከአዲስ አበባ ናቸው እና ሞር ላይ እኮ አንደኛው ወደዚህ ከመቅረብ አንጻር ሁለተኛ፣ የመንገዱም አስቸጋሪ እየሆነ መምጣቱ አደጋ ምንም ምንም ሲመጣ ይህም ሆን ወደዚህ ደግሞ ያለው ከስተመር በፊት ይመጣ እንደነበረው መምጣት ሲቀንስ እና እዚህ ያለውን ከስተመር እዚ ከማግኘት አንጻር፣ ከመስፋፋት አንጻር ፕላስ ደግሞ አዲስ አበባ መምጣቱ ለሁሉም ሚድል ክላስ ምናም ከምትለው ሰው የላይፍ ስታይልም የሁኔታ ነገር እየሆነ ስለመጣ ወደዚህ ወደ አዲስ አበባ መጥተን ለመስራት ና ብራንች ለማድረግ ከተሞቻችን ቅርብ ለማግኘት እነሱ እነሱ ናቸው ዋናዎቹ ምክንያቶች። መነሻው በክፍለ ሀገር ከተሞች ሆኖ በአዲስ አበባ ቅርንጫፍ የከፈተው ምስራቅ በር ዱከም ስጋ ቤት ብቻ አይደለም፤ የአዳማዎቹ ይልማና መረብ ስጋ ቤቶችም ተመሳሳይ እርምጃ ወስደዋል። እንደ ሀብታሙ ሁሉ አባቱ በ1970 ዓ ም በአዳማ ከተማ የጀመሩትን የስጋ ቤት ስራ ተረክቦ እየሰራ ያለው ተመስገን ይልማ በአባቱ ስም የተሰየመውን እውቁን ስጋ ቤት ወደ አዲስ አበባ ማምጣት ችሏል። ተመስገን ከአዳማ 98 ኪሎ ሜትሮች ርቆ ቅርንጫፍ ለመክፈቱ የሚሰጠው ምክንያትም ከሀብታሙ ጋር ተመሳሳይ ነው። አዲስ አበባ የመጣንበት ዋና ምክንያት ያው እንደምታውቀው አዲስ አበባ የኢትዮጵያ ዋና ከተማ ናት። የሰውም ቁጥር ብዙ ነው። ደንበኞቻችን ደግሞ ለምሳሌ የአዳማም ከተማ ሕዝብ ደንበኛችን ነው። በተጨማሪ ደግሞ የአዲስ አበባም ከተማ ብዙ ደንበኞች ስላሉን ደንበኞቻችን ያንን ስጋ ፍለጋ ወደ አዳማ አሁንም መሄድ አላቋረጡም። ግን በቅርበት ደግሞ ለምሳሌ ብዙ ጊዜ ደንበኞቻችን የሚወጡት የነበረው ዊኬንድ ጠብቀው ነው ቅዳሜን፣ እሁድን ጠብቀው ነው ስጋ ለመብላት አዳማ የሚወጡት የነበረው። አሁን ግን ባዘቦት ቀንም በሚፈልግ ስሙን ሰዓት ባደገባቸው ለመጠጋት በሚል ሀሳብ በጣም አዲስ አበባ ስራውን ከማስፋት አኳያ ነው። ተመስገን የአዲስ አበባውም ሆነ የአዳማው ስራ በጣም ጥሩ ነው ይላል። ከአዲስ አበባ ርቀው ይገኙ የነበሩት ምስራቅ በር ይልማና መረብ ስጋ ቤቶች በርካታ ደንበኞችን ሊያፈሩ የቻሉበትን ሚስጥር ሀብታሙ እንዲህ እንዲያብራራዋል። እንግዲህ ያለው ነገር ምንድን ነው? መጀመሪያ የቁርጥ ቤቶቹን ደረጃ ከስጋ ቤት ይሰራል እኮ አንድ ዓይነት ከምትለው ከፍ አድርጎ ወደ ቁርጥ ቤት ወደ ይሄ መብያ ቤት፣ መዝናኛ ቤት ያመጡት የክፍለ ሀገሮች ቤቶች ይመስሉኛል ለእኔ። ምክንያቱም እዚህ ያሉት ስጋ ቤት ሆኖ ከጀርባ ትንሽ ክፍሎች ላይ አገዳሚ ላይ ምናምን ነው አዲስ አበባዎቹ የነበሩት የዱከሞቹ የናግሪቱ እና እዛ አካባቢ ያሉት ስጋ ቤቶችን ስጋ ቤትን ከሆቴል ጋር አንድ ላይ በማድረግ ስጋ ቤቶችን ደግሞ እንደዚህ መዝናኛ፣ ይሄ ጥላ አድርጎ፣ ይሄ መናፈሻ ነገር አድርጎ አንድ ላይ ከስጋ ቤት ጋር መስራት እና ሽንት ቤቶቹ የሚሆን ሁሉን ነገሩ ጥራቱን ጠብቆ ሄደ። መጀመሪያ የጀመሩት የስጋ ቤቶቹ የዱከን ሳቀር፣ ናዝሬት አዳማ፣ ሊማ ስጋቤት፣ መረብ ስጋቤት ቤት እነዚህ ናቸው። ጥሩ አድርገው በመዝናኛ መልኩ ስጋ ቤት ነው የጀመሩት ብዬ ነው ማሰብ። የስጋ አፍቃሪው ዳንኤል እንደ ምስራቅ በር ያሉ ስጋ ቤቶችን እንደ ሁነኛ የመዝናኛ ስፍራ ይቆጥራቸዋል። እንዴ በጣም በጣም በጣም ያዝናናል። እን መጠጥ ምጠጥ አስቸት አሁን እዚገር እኮ ዛሬ ሲ ኦቨር ኖት አለን ከተባለ ምስራቅ በር የግድስመት በደንብ ጎዝጉዘህ ነው ይዝላል። በደንብ ይችለዋል። በጭ ያደርገዋል መስበር የምታቀረገ ብልታ ነው እንጂ ሌላ ቶሮ ብልታውን ትሰጣለህ። አጫ ብትመታ ወይም ግማሽ ኪሎ ሸክላ ቆርጠን በልታ ብጠጣ ያምርብሃል። የምስራቅ በሩ ሀብታሙ በአዲስ አበባ የሚገኙ ዘመናዊ ስጋ ቤቶች እንደ አንድ የመዝናኛ ስፍራ ማገልገላቸው ከአሰራራቸው ጋር የተያያዘ እንደሆነ ያስረዳል። ደንበኞች እነዚህን ስጋ ቤቶች የሚያዘወትሩባቸው ምክንያቶችንም የራሱን ስጋ ቤት ከሌሎች ጋር በማነጻጸር በምሳሌ አስደግፎ ያብራራል አሁን ሬስቶራንት ብትወስድ አሁን የሚያውቀው ልክ ማንኛውም ጥሩ የከተማ ሬስቶራንቱ ደግሞ ባህር ጋር ተነሳ ማስተራን ሙዚቃዎች ትሰማለህ። ማለት በዘመናዊ መልክ ያለ ባህርም ሆነ ሬስቶራንት ምናም የምታገኘውን ሰርቪስ የመስተንግዶ ምናም ሰርቪስ ታገኛል። ከስጋው ምናም ውጭ ነው የምናገር ስለዚህ ያ ነገር ያኛውን ከስተመር ሳያውቀው ኮንፈርተብል ያደርገውና ምቾት ሰጠውና ወደዛ መጥቶ እንዲጠቀም ራሱን ይጋብዛል ማለት ነው። የሚመጣውም ሰው አይነት አንድ በዛ ውስጥ ሚመጣ ሲያይ የእሱ አይነት ሰዎች ዛ አካባቢ ሲያይ፣ እሱ ምቾት ኖሮት እዛ ሊጠቀም ይመጣል። እንግዲህ እንደ ስጋ ቤቱ አይነት ይለያያል። የስጋ ቤቱ ከስተመር ምን አይነት ነው የምትለኝ፣ አሁን የሁሉም ስጋ ቤት ከስተመር አንድ አይነት አይደለም። እርግጥ በአቅም ደረጃ ከውስጥ መካከለኛ ገቢ ካላቸው በጣይና መካከለኛ ገቢ ያላቸው ናቸው አብዛኛ። ነገር ግን አሁን የጅማሪ ከስተመር ወር ደግሞ የመረት ደንበኛ፣ የምስራቅ በር ደንበኛ የተለያየ ነው። ይግን የምስራቅ በር ደንበኛ የዱከም እና የአዲስ አበባ ደንበኞች የተለያዩ ናቸው። እሱ እንዴት ይወሰናል? እንደ ባለቤቱ እንደ ቤቱ ቫይ- እንደ ቤቱ ሁኔታ የቤቱ ሎኬሽን አሁን ወደዛ ወደ ፒያሳ ላይ ያሉት እና ቦሌ አካባቢ ያለው ከስተመር የተለያየ፣ ቦሌ አካባቢ ያለው ሞር ለዘመን አይነት ቀረብ ያለ በእድሜ መካከለኛ ላይ ያለ ወጣቱ ምናምን ነው፣ እዚህ ቦሌ አካባቢ ላሉ ብራንቶች አብዛኛው ሰው የሚመጣው ወደዛ ደግሞ ወደ ላይ ወደ አዲስ ገዛ ወደ ሰባተኛ ወደ ፒያሳ ከዛ ደግሞ ወደ ሀያ ሁለት ምናምን ያሉት ኖር ትልልቆቹ ሰዎች የሚሄዱባቸው ስጋ ቤቶች ናቸው። ቦሌ ኤድናሞል ጀርባ የሚገኘውን የአዲስ አበባውን ቅርንጫፋቸውን የሚያዘወትሩት ወጣቶች እንደሆኑ ሀብታሙ ይገልጻል። ስጋ ቤቱን በማህበራዊ ድረገጾች ማስተዋወቁና በዚያው በማህበራዊ ድረገጽ የሚተዋወቁ ሰዎች በአካል ተገናኝተው ለማውጋት ቤቱን መምረጣቸው ብዙ ወጣቶችን ለመሳቡ አስተዋጽኦ እንዳለው ይናገራል። በወጣቶች ዘንድ በተለይ ቅዳሜ ወደ ቁርጥ ቤት መሄድ የዘመኑ ፋሽን እንደሆነ ያስረዳል። በዚያ ተሰባስበው ሲወያዩ መዋል እየተለመደ መጥተዋል ይላል። የስጋ አፍቃሪው ዳንኤል በበኩሉ ለብቻ የሚበሉበት ሳይሆን የሚሰባሰቡበት ነው ባይ ነው። ምን መሰለህ፣ ፕሬሲዳ ስንበላ ሰብሰብ ብለህ ነው የምትበላው። አሁን ላይ ብቻ ልመጥቻ ልበላ ደርሰዋ ወይ ብቻ መሰ ጥብስ መረቅ ያለ ጥብስ ብላዘ ትበላለህ። ግን ፕሬሲ ጋር ስትበላ ግን ሰብሰብ ብለህ ተሻምተ ስትበላ ከዛ ክጠገብ ስትል መጠጥ ይጀመራል፣ ወሬ ይጀመራል፣ ታወራል። ለምን ሰብሰብ አድርገህ እንደዚ እናደርግነ? ይህ ማህበራዊ ህይወቱ ትዳሰስበታል። አንድ ማህበር ላይ የሆነ የምታደረገው ነገር ስለሆነ ፊሊንጉ ዲፈረንት ነው። ግን አሁን ሌላ ቦታ አሁን ከጥሬ ስጋ ቤት ውጭ ሄደ ስትበላ ግን አታወራውም ጀምረ አሁን ወይ ቃተኛ ወይ የሽቡና ወይ ብናንቴር አለ እዛ ሽሩ ምናምን ይመጣል ቶሎ በነበረ አርዛ ውሃ ጠጥ ዘለነ የምትወጣ ስጋ ቤት ግን የሆነ ለት ያለ ነገር አለ የዕለቱ የመዝናኛ መሰናዷችን የእስካሁኑ ነበር ተስፋ ለሞልደየስ ነኝ መልካም ጊዜ